እነዚህ ሮቢልሱም ሮሜ የሚባሉ ግሩፕ ውስጥ ነው የሚሰሩ ልጆች ናቸው። አምስት ናቸው የታሰሩት። ከነዚህ ሶስቶቹ ጋዜጠኞች ናቸው። ሌሎቹም አብረዋቸው የሚሰሩ በዚሁ ጋር ግንኙነት ያላቸው ናቸው። ምንድነው፣ በሴፕቴምበር አምስት ላይ ነበር የታሰሩት ከምሽቱ ሶስት ሰዓት ላይ። ከዛ ለረጅም ጊዜ የት እንዳሉ አይታወቅም ነበር። በኋላ ባለፈው ሳምንት ሐሙስ ነው ፍርድ ቤት የቀረቡት። ኦቪየስሊ ማንም ሳያውቅ ፍርድ ቤት ቀርበው ነበር ማለት ነው። እንግዲህ ጠበቃ ምንም ሳያገኙ ዝም ብለው ፍርድ ቤት ቀርበው ነበር። ሐሙስ ዕለት ፍርድ ቤት በቀረቡበት ጊዜ የነበረውን ተከታትለን ነበር። እና አንደኛ ልጆቹ እንግዲህ የተጠረጠሩት በሽብር ወንጀል ነው ፖሊስ ፖሊስ ለምን እንደጠረጠራቸው ማስረጃ ማቅረብ አልቻለም። ለምንድን ነው የተያዙት? ምንድን ነው ወንጀላቸው? መነሻ ምክንያታቸው ምንድን ነው ተብሎ ሲጠየቅ ምንም አይነት ማስረጃ ማቅረብ አልቻለም። ግን የሚለው ያው ሽብርተኝነትን ማነሳሳት የሚለው? እንዴት አነሳሱ? የትኛው ፕሮግራማቸው ነው እንደዚህ ያነሳሳው? ምን ብለው ተናግረው ነው የሚለውን እራሱ መግለጽ አልቻለም ፖሊስና ሀያ ስምንት ቀን እንደዚሁ በዚህ በሽብር ህጉ መሰረት ሀያ ስምንት ቀን ለዋስትና እንዲታሰሩ ጠቅቆ በስተመጨረሻ ተፈቅዶለታል። እና እንግዲህ ኮንሰርኑ ምንድን ነው? አንደኛ የኢትዮጵያ ፀረ ሽብር አዋጅ እንግዲህ ብዙ ችግር አለበት። መብትን የሚጥስ ነው። በተለያየ መልኩ መብት ይጥሳል ብለው መንግስት ራሱ አውቆ ማሻሻያ አዋጅም ፍርድ ፓርላማ ገብቶ ለመጽደቅ ትንሽ የቀረው ህግ ነው እና በዛ መሰረት ነው የተጠረጠሩት። ስለዚህ እሱ አንድ ኮንሰርኒንግ ነው። ሁለተኛ ደግሞ መታሰራቸው በተለይ ምንም የሚጠረጠሩበት ምክንያት ግልጽ ባልሆነበት ሁኔታ ለረጅም ጊዜ ጠበቃ ቃ ሳያገኙ የት እንዳሉ እንዳሉ ሳይታወቅ ለረጅም ጊዜ ቤተሰቦቻቸው፣ ጓደኞቻቸው ሲጠይቁ የት እንዳለ አናውቅም፣ እዚህ አይደሉም እየተባለ እየተደበቁ ከማንም ጋር ሳይገናኙ ነው የቆዩት ለዚህ ጊዜ ያህል። ይህን እንግዲህ አሳስቦን ነው መግለጫ ነው የሰጠ ነው ማለት ነው። ወጣት ጋዜጠኞቹ የተያዙት አዲስ አበባ ላይ ነው እና እንግዲህ በየትኛው ሚዲያ ላይ ነበር የሚሰሩት? የተያዙት ከገርጂ አካባቢ ነው የተያዙት ከምሽቱ ሶስት ሰዓት በኢትዮጵያ አቆጣጠር ሶስት ሰዓት ተኩል አካባቢ ተከራይተው ከሚኖርበት ቤት አንድ ላይ ነበር የሚኖሩት ሶስቱ ማለት ነው እና ሁለት ተጨማሪ እንግዶች አብረው ነው የተያዙት። የሚሰሩበት ሚዲያ ቄሮ ዶት ኦርግ የሚባል አለ። እዛ ላይ ነው በዋነኝነት ፕሮንት ናቸውን የሚያወጡት በኦሮምኛ የሚጻፍበት ዌብሳይት ነው። ከዚህ አሁን ለውጡ ከመምታቱ በፊት ኦኤንኤን የተባለው ወይም ደግሞ ኦሮሞ ኔትወርክ የተባለው የቴሌቪዥን ላይም ፕሮግራሞች ያቀርቡ ነበር። የራሳቸው የዩቲዩብ ቻናልም አላቸው ልጆቹ እዛ። በእነዚህ መንገዶች በሙሉ ፕሮግራሞቻቸውን ያቀርቡ ነበር ማለት ነው። ይሄን ተከትሎ ሌሎች ጋዜጠኞችም የታሰሩ አሉ። አሁን ለምሳሌ የኤልያስን ጉዳይ ድርጅታቸው፣ ኤልያስ፣ ሌሎችም አሉ። በሪውንም ታስሮ ነበር። አሁን ተፈጥተዋል። ከዚ ከመንግስት ግልበጣ ወይም ሙከራ ካለው ከዚ ከባህር ዳሩና ከአዲስ አበባው ግድያ ጋር ተያያዘ የታሰሩ ሰዎች አሉ። ግን አትሊስት እነሱ በሙያቸው ጋዜጠኞች ቢሆኑም የተከሰሱበት እንኳን ጋዜጠኝነታቸው አይደለም ተብሎ ነው የተነ የእነዚህኞቹ ግን በጋዜጠኝነታቸው ነው ልዩነቱ ያለው። ግን በአጠቃላይ ወደፊት ግልጽ ይሆናል። እያንዳንዱ ሰው ላይ ምንድን ነው የቀረበው ክስ ምንድን ነው ሮሉ የሚለው ነገር ላይ በግልጽ ስላልታወቀ ነው እንጂ ሌሎችም ሊኖሩ ይችላል። ለምሳሌ ባለፈው ሃይጃክ ድ ሪቮሉሽን ብሎ የጻፈ አንድ ልጅ እንደዚሁ ታስሯል ና ያለውን ለውጥ ክሪቲሳይዝ አድርጎ መጽሐፍ በመጽሐፉ ነው የታሰረው። እስካሁን እስር ቤት ያለሱም በእንደዚሁ በሽብር ነው የታሰሩ እና ብዙ ሰዎች አሉ። በሀሳባቸውን በመግለጻቸው ወይም ደግሞ ሙያቸውን በመወጣታቸው ታስረው ያሉ ሰዎች ብዙ ሰዎች አለ እና እንግዲህ ድርጅታችሁ ሀሳብን የመግለጽ ነጻነት ኢትዮጵያ ውስጥ አደጋ ላይ ነው ብሎ ያምናል አሁን ባለው አካሄድ እና አቅጣጫ ለተወሰነ ጊዜ ታይቶ የነበረው ተስፋ እየመነመነ እንደሆነ ነው የሚያሳየው። እነዚህ ሰዎች እንግዲህ የታሰሩት የገለጹት ሀሳብ መንግስትን የሚነቅፍ እና መንግስትን የሚተች በመሆኑ ነው። አሁን በተለይ ደግሞ ምርጫ እየመጣ ነው። ከዛ ጋር በተገናኘ ደግሞ ብዙ ሰዎች ጋዜጠኞች፣ ብቻ ሳይሆን ሌሎች የፖለቲካ ፓርቲ አባላትም፣ ሌሎች ሰዎችም ሀሳባቸውን ሊገልጡ ይችላሉ እና መንግስትን ለመተቸት እንዲፈሩ ያደርጋቸዋል። አሁን ያለው ሁኔታ አስፈሪ የሆነ ምልክት ነው የሚልከው። ስለዚህ ተገኝቶ የነበረው ነጻነት እየተሸረሸረ ነው ማለት እንችላለን። አቶ ፍስሃ ተክሌ በዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ተመራማሪ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ። በጣም አመሰግናለሁ።